የቱሪዝም ኢንዱስትሪ በአፍሪቃ እየተስፋፋ የሚሄድ ና ከሃያ አንድ ሚሊዮን በላይ የስራ እድሎችንም በአህጉሪቱ የፈጠረ ዘርፍ መሆኑን አንድ ዓለም አቀፍ ጥናት አስታወቀ ይለናል መለስካቸው ከአዲስ አበባ ባጠናቀረው ዘገባው። በአህጉሪቱ ያለውን የቱሪዝም ሀብት ወደ ምጣኔ ሀብታዊ እድገትና ልማት መለወጥ ግን መንግስታት የተለያዩ ኢንዱስትሪ ዘርፎችን የሚያስተሳስሩ የአካባቢ ውህደትን የሚያራምዱና ሰላምን፣ ደህንነትን የሚያጠናክሩ ፖሊሲዎች መቅረጽ እንዳለባቸውም ተመልክተዋል ይላል መለስካቸው። በእንግሊዝኛ አጠራሩ አህጽሮት አንግታድ ማለትም በንግድና ልማት የተባበሩት መንግስታት ጉባኤ ዛሬ ይፋ ባደረገው የአፍሪካ ምጣኔ ሀብታዊ ልማት የ2017 ዘገባው የቱሪዝም ኢንዱስትሪ በአህጉሪቱ ምጣኔ ሀብታዊ እድገት እያሳደረ የሚገኘውን ተጽዕኖ ዳስሷል። ዘገባው በጉልህ ያስነበበው ቁም ነገር ደግሞ በአህጉሪቱ የሚታየውን የቱሪዝም ኢንዱስትሪ በቱሪስትነት የሚያንቀሳቀሱት አፍሪካውያን ራሳቸው መሆናቸውን ነው። በአፍሪካ ውስጥ ከሚዘዋወሩ አስር ዓለም አቀፍ ቱሪስቶች መካከል አራቱ አፍሪካውያን ናቸው። ከሳህራ በስተደቡብ በሚገኙ ሀገሮች ይህ ቁጥር ከፍ ብሎ ይታያል። ከሦስት ቱሪስቶች መካከል ሁለቱ አፍሪካውያን ናቸው። ዘገባውን አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል ዛሬ ረፋዱ ላይ ይፋ ያደረጉት በአንክታድ የአፍሪካ የምርምርና የፖሊሲ ትንተና ክፍል ኃላፊ ሚስተር ጁኒየር ዳቪስ ናቸው። የአፍሪካ መንግስታት አያያዙን ካሳመሩት ኢንዱስትሪው ከዚህም ከፍ ያለ ጥቅም ሊያስገኝ ይችላል ይላሉ ዳን ቱሪዝም በአፍሪካ በጣም ትልቅ ዋጋ አለው። ይሁንና አሁንም ገና ብዙ ሊሰራ ይችላል። አሁንም በጥቅም ላይ ያልዋለ ሰፊ ሀብት አለ። በዚህ ዘገባ የምንሟገተው ያን በጥቅም ላይ ያልዋለ ሀብት ጥቅም ላይ እንዲውል ለማድረግና ሁሉን አቀፍ ለሆነ እድገት የተሻለ አስተዋጽኦ ለማድረግ እንዲሁም መዋቅራዊ ለውል ለማምጣትና ዘላቂ የልማት ግቦችን እውን ለማድረግ አፍሪካ የአካባቢን ቱሪዝምና ሰላምን የሚያጠናክሩ የተለያዩ የኢንዱስትሪ ዘርፎችን የሚያስተሳስሩ ፖሊሲዎች መቅረጽ ያስፈልጋታል። ከጥናት ዘገባው መገንዘብ እንደሚቻለው እንደ አውሮፓ አቆጣጠር ከ2011 እስከ 2014 በነበሩት ዓመታት በዚህ ዘርፍ በሀገሪቱ ለሥራው የፈሰሰው መዋለ ነዋይ 26 ቢሊዮን ዶላር ነበረ። በቀጣይ ዓመት ማለትም በ2015 30 ቢሊዮን ዶላር ደርሶ ነበረ። ይህ በአጠቃላይ በሀገሪቱ ያለውን ዓመታዊ ምርት ከፍ በማድረግ ረገድ የሚጫወተው ሚና ቀላል እንዳልሆነ ጥናቱ ይጠቁማል። ዴቪስ ይህንን በጥቂቱ ዘርዘር አድርገው አቅርበውታል። ቱሪዝም ለአጠቃላይ የዓመታዊ ምርት የሚያደርገው አስተዋጽኦ ከፍ ያለ ነው። በአሁኑ ጊዜ ወደ 8.5 ፐርሰንት አስተዋጽኦ ያደርጋል። ከ2011 እስከ 2014 በነበሩት ዓመታት ለአፍሪካ ምጣኔ ሀብት ወደ 166 ቢሊዮን ዶላር ተዋጽኦ አድርጓል። በኢትዮጵያ የቱሪዝም አስተዋጽኦ እንዲያውም ከፍ ይላል። የአጠቃላዩን ዓመታዊ ምርት አስር ነጥብ ስድስት ፐርሰንት ይሸፍናል። ከአፍሪካው አማካይ ከፍ ይላል። ለማንኛውም ግን ቱሪዝም ለመላ አህጉሪቱ መዋለ ንዋይ ለማፍሰስ የተመቸ መስክ ነው። የሥራ ዕድልን በመፍጠር ረገድ ደግሞ ኢንዱስትሪው በአፍሪካ የተለየ አስተዋጽኦ እንዳለው የምርምርና የፖሊሲ ትንተና ኃላፊው አመልክተዋል። ቱሪዝም የሰው ጉልበት በአያሌው የሚሻ መስክ ነው። ከ2011-2014 በነበሩት ዓመታት ብቻ 21 ሚሊዮን የሥራ ዕድሎች ፈጥሯል። ያም በአፍሪካ ከተፈጠሩት 14 የሥራ ዕድሎች መካከል አንዱ በቱሪዝም ነበር ማለት ነው። በኢትዮጵያ በአማካይ አንድ ሚሊየን የስራ ዕድል ፈጥሯል። በአፍሪካ አርባ ሰባት ፐርሰንት የሚሆኑት የሆቴልና የሬስቶራንት መስክ ሠራተኞች ሴቶች ናቸው። ያም ማለት ክብር ባለው ሥራ የተሰማሩ ናቸው። ለክፉ ነገር የሚያጋልጡ ስራዎች አይደሉም እንደ ማለት ነው። የማያቋርጥ ገቢ የሚያስገኙ ሥራዎች፣ ደሞዝና ማኅበራዊ ዋስትና የሚያስገኙ ስራዎችም ናቸው። ጥናቱ እንደሚያመለክተው መረጃ ከተገኘባቸው የአፍሪካ ሀገሮች ከግማሽ በላይ በሚሆኑት በኢንዱስትሪ ውስጥ ቋሚ ስራ ከሚያገኙት መሃል አብዛኞቹ ሴቶች ናቸው። የኢንዱስትሪውን ዘርፍ በእድገቱ እንዳይዋዥቅና ቁልቁል እንዳይሄድ ከተፈለገ የሰላምና የደህንነት ጉዳይ ወሳኝ ነው ይላሉ ጁኒየር ዴቪስ። ይህ የኢንዱስትሪ ዘርፍ እንዲበለጽግ ሰላም ወሳኝ ነገር ነው ይህም ማለት መንግስታት ዘርፉ እንዲሰፋና እንዲበለጽግ የሚፈልጉ ከሆነ በተቻለው ስፍራ ሁሉ ሰላምንና ጸጥታን ማረጋገጥ በእነሱ ላይ የተጣለ ኃላፊነት መሆኑን ነው። እንደማስታውሰው ከሆነ ከ2005 እስከ 2012 በነበሩት ዓመታት በዩናይትድ ስቴትስ የተጣሉ ሰማንያ የጉዞ እገዳዎች ነበሩ። ሰማንያ ከነዚህ መሀል ሰላሳዎቹ በአፍሪካ ተግባራዊ የሚደረጉ ነበሩ። የአፍሪካ ህብረት ካስቀመጣቸው የቱሪዝም ኢላማዎች አንዱ ወደ አህጉሪቱ የሚገቡ ዓለም አቀፍ ቱሪስቶች ቁጥር እንደ ኤውሮፓ አቆጣጠር በ2014 ከነበረው 57 ሚሊዮን በ2030 ወደ 134 ሚሊዮን ከፍ እንዲል ነው። ጥናቱ እንደሚለው ይህ ይሳካ ዘንድ ትክክለኛ ፖሊሲዎች መቀረጽ ይኖርባቸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።